ሳይንስና ቴክኖሎጂ ወጣት ናቸው። 25 ዓመት እንኳ ያልሞላቸው፣ ከትግራይ፣ ከጎንደር፣ ከሰሜን ሸዋና ከአዳማ የተሰባሰቡ አምስት እንስቶች ያገናኛቸው የደብረ ብርሃን ዩኒቨርሲቲ፣ የተማሩት ደግሞ ኬሚስትሪ ነው። ከተመረቁ ሁለት ዓመት ቢሞላቸውም አሁንም ከደብረ ብርሃን ዩኒቨርሲቲ ቅጽር ግቢ አይጠፉም። በዚያ የቆዩት ለተጨማሪ ትምህርት አሊያም ለማስተማር አይደለም የተማሩትን ወደ ተግባር ለመለወጥ እንጂ። እንስቶቹ የመመረቂያ የጥናት ጽሑፋቸውን ለማዘጋጀት ሲነሱ ከብዙ ኢትዮጵያውያን ጓዳ የማይጠፋውን ከሰልን መረጡ። በአካባቢ ላይ ጉዳት የሚያስከትለውን የተለምዶ የከሰል አመራረት በትምህርታቸው በቀሰሙት የተለየ እውቀት ተክተው አተገባበሩን ለማጥናት ወሰኑ። ጥናቱን ለማድረግ የተስማሙት አስር ተማሪዎች ለሁለት ተከፍለው ተቧደኑ። ጥናቱን ካደረጉት ተማሪዎች አንዷ የነበረችው ይብረሃለም ሰላማዊ አካሄዱን መለስ ብላ ታስታውሳለች። አንደኛው ግሩፕ አሰስመንት ነበር የሚሰራው ሮ ማተሪያል አለ ወይ የለም በሚለው ማለት ነው። ኤንቫይሮመንታል አሰስመንት ማለት ነው። አንዱ ግሩፕ ደግሞ አሰስ የተደረገውን ሮ ማተሪያል መጥቶ በላብራቶሪ ቸክ ስናደርግ ነበረ ማለት ነው። ሁለቱ ግሩፕ ነን ተካፍለን እና በዚህ ምክንያት ያው መጨረሻ ላይ ስናቀርብ፣ መመረቂያ ጥናታችንን ስናቀርብ ብዙ ሪሰርቸሮች ነበሩ የተመደቡልን እኛ ክላስ ላይ እና ይሄን ስራ ለሀገሪቱም ስለሚጠቅም በማሲብ ቢሰራ በብዛት ቢሰራ በሚለው ወደ ዩኒቨርሲቲ ማናጅመንት ወደ ፕሬዚዳንት፣ መቅረብ አለበት። ደግሞ እንደገና ሁለተኛ ፕሬዘንት ስናደር ያው ይህን ነገር መስራት አለባቸው፣ ወደ መሬት ወርዶ ስለሰሩት በስፋት መሰራት አለበት፣ መነሻ ካፒታል ከንሶቶ ምናምን ተብሎ በስፋት እንድንሰራ አደረገ። ዩኒቨርሲቲው ቃል እንደገባው ከምርቃት በኋላ ለአምስቱ እንስት ተማሪዎች ድጋፍ እንዳደረገላቸው ይብራለም ትገልጻለች። ተመራቂዎቹ ጥናታቸውን ወደ ተግባር እንዲለውጡ ተቋሙ ገንዘብ በመስጠት የመኖሪያና የምግብ አገልግሎት በዩኒቨርሲቲው እንዲያገኙ በማድረግ አግዟቸዋል። እነ ይብር ዓለም ከደብረ ብርሃን ዩኒቨርሲቲ ያገኙትን አስራ ሰባት ሺህ ብር መነሻ ይዘው የምርት ሙከራ ምርምርና የአዋጭነት ጥናት ለአንድ ዓመት ሲያካሄዱ ቆይተዋል። ሁለት ሺህ ዘጠኝ ላይ ምርምር ላይ ነው የቆየነው። እንሰራለን፣ ዝም ብለን በነጻ ለሰው እንሰጣለን፣ ኮመንት እንቀበላለን፣ ያንን ያንን እያልን ነበር የቆነ። ከዛም በኋላ ሁለት ሺህ ዘጠኝ ወደ ሚያዚያ አካባቢ ወደ ትክክለኛው ምርት ገባል አለም ላብራቶሪ ውሃና ኤነርጂ ሚኒስቴር አዲስ አበባ ቸክ አድርጋ ነው። ኳሊቲና የተለያዩ ነገሮችን መሰር ተለክቶ ከዛ በኋላ በማሲ እንድንሰራ ተደረገ ማለት ነው። አዋጭ ስለሆነ በጣም። እነይህ ብራለም ማምረት የጀመሩት ጭስ አልባ የከሰል ጡብ፣ የተለያዩ ተረፈ ምርቶችንና ደረቅ ቆሻሻዎችን በመደባለቅ የሚሰራ ነው። ለከሰል ጡቡ በግብዓትነት ከሚያገለግሉት ውስጥ የእንጨት ፍቅፋቂ ወይም ሳጋቱራ፣ የወዳደቁ ቅጠላቅጠሎች፣ የቡና ተላ፣ ሳር፣ የሙዝ ልጣጭና ወረቀት ይገኙበታል። የከሰል ጡቡ የአመራረት ሂደት ምን እንደሚመስል ይብር አለም እንዲት አብራራለች። መጀመሪያ ሮ ማቴሪያል ኮሌክት እናደርጋለን። ማንኛውም አይደባለቅም ለየብቻው ነው የሚሰራው። አሁን ለምሳሌ ከባህር ዛፍ ስንሰራው መጀመሪያ ባህር ዛፉ በደንብ ይደርቃል፣ ፀሐይ ማግኘት አለበት። ከዛም በኋላ ወደ ካርቦናይዘር የሚባል ማሽን አለ፣ የሚያቃጠል ማለት ነው። ከዛ ወደ መቀጣጠያ እናስገባዋለን። ጠቅላላ አመድ እንዳይሆን እንደገና ደግሞ ጥሬ እንዳይኖረው በደንብ ተከታተልን፣ የኦክሲጅን መጠንን በመለካት እንደፍነዋለን ከስርም ከላይ ከዛም በኋላ ትንሽ ቆይተን ቀዝቀዝ ሲል እናወጣዋለን ማለት ነው። ጥሬም አይኖርም፣ አመድም አይሆንም። ከዛም በኋላ ከሱን ካወጣነው በኋላ ፓውደሪንግ አለ፣ መፍጫ ማሽን አለ፣ እንፈጫዋለን። ከፈጨነው በኋላ የተለያዩ ባይንደሮች አሉ፣ እንደነ ወረቀት፣ ሌላ ሌላ እንጠቀማለን እንዲጣበቅልን ከዛም በኋላ ከውሃ ሚክስ እናደርገዋለን ገንዳ ለዚህ በማኑዋላ በማሽኗ ፕረስ አድርገን እናወጣዋለን ማለት ነው። እነ ይብራለም እንዲህ ያመረቱትን ክብ የከሰልጡብ አነስተኛ በሚባል ዋጋ ለተጠቃሚዎች ያቀርባሉ። ክብ ቅርጽ ያላቸውና በውስጣቸው አየር እንደ ልብ እንዲተላለፍ ቀዳዳዎች የተበጁላቸው ጡቦች በሁለት አይነት መጠን ተዘጋጅተዋል። ስድስት ብር የሚሸጠው አነስ ያለው የከሰል ጡብ እስከ አራት ሰዓት እየተቀጣጠለ መቆየት ይችላል። ከፍ ያለ መጠን ያለውና ስምንት ብር የሚያወጣው የከሰል ጡብ ደግሞ እስከ አምስት ሰዓት ትርክክ እንዳለ ይቆያል። አራቱን የከሰል ጡብ የገዛ ቀኑ ሙሉ ስራውን ያለ ችግር ማከናወን ቻለ ማለት ነው። የከሰል ምርቱ በዋጋ ርካሽ፣ ለሰዓታትም አገልግሎት መስጠት የሚችል ቢሆንም በርካታ ተጠቃሚዎች ግን ማግኘት አልቻለም። አምስቱ የኬሚስትሪ ተመራቂዎች በመጀመሪያ ምርታቸውን በብዛት ለማስረከብ ተስማምተው የነበረው በአዲስ አበባ ለሚገኝ የስደተኞች መጠለያ እንደነበር ይብራለም ትናገራለች። የጣቢያው ሰዎች ሀሳባቸውን በመቀየራቸው ግን ያቀዱት እንዳልተሳካ ትገልጻለች። በደብረ ብርሃን ዩኒቨርሲቲ ውስጥ ካለው ማምረቻቸው እየመጡ የሚገዙ ግለሰቦችም አነስተኛ እንደሆኑ ታስረዳለች። ያው ብዙ የገበያ ትስስር አላገኘንም። የማስተዋወቅ ስራ ያው በእኛ አቅም ያው አላስተዋውቅንም ለማለት ይቻላል። አሁን ለምሳሌ ያው እዚህ ደብረ ብርሃን ብዙም ተጠቃሚ የለም። አሁን አብዛኛው ቁጭ የሚል ቤትም የለም። ኮንቲኒስ የሚጠቀም የለ አንዳንዴ ቅዳሜና እሁድና ለበዓል ብቻ ነው የሚገዙ። አረቄ በብዛት በሚወጣባት ደብረ ብርሃን ከተማ ለሰዓታት ያለማቋረጥ መቀጣጠል የሚችል አንድ የኃይል ምንጭ እምብዛም ተቀባይነት አለማግኘት እንግዳ ነገር ይመስላል። የደብረ ብርሃን ነዋሪ የሆኑት ወይዘሮ ጥበበ ጣፌ ላለፉት 25 ዓመታት አረቄ ሲያወጡ ቆይተዋል። መጠጡን ለመስራት የሚውሉ ግብዓቶችን ለማዘጋጀትም ይሁን ራሱን አረቄውን ለማውጣት ማገዶ ይጠቀማሉ። ወይዘሮ ጥበበ የአረቄ አወጣጡን ሂደት እንዲህ ያስረዳሉ። መጋገሪያ በስግና በኩበት የሚጋገረው በማንጠሪያው ለሚነዳው አረቄ ማንቆርቆሪያ በኩበትና በእንጨት ነው የምንጠቀመው። እንስራ ወጣድና ያው ኮዳና መሳቢያ የሚባላ እሱ ለቂቀራጃ ለቋት እያለ ሳፊ እየነደ ይንጠባጠባል። ከዛ ጀሪካን ውስጥ ይጨመርና ጀሪካን ሲሆና ያው አረቂያው ይሸጣል። እና ማጣራት የሚባለው እንደዛ ነው። አተላለ ብቻ ይቀራል። አረቂያው ውስጡ ያው ይንቆረቆራል ወርዶ አረቂያ እስከሚሆን ሁለት ሰዓት ሁለት ሰዓት ተኩል ይሰጃል። አንድ ቀን ተግማሽ እስከሚሆና ወይዘሮ ጥበበ አረቄ ለማውጣት የሚገለገሉበትን ኩበት የሚያዘጋጁት ራሳቸው ናቸው። ከሁለት ላሞቻቸው የሚያገኙትን አዛባ ወደ ኩበት ለመቀየር ቢያንስ 15 ቀናት ይወስድባቸዋል። ለአንድ በርሜል አረቄ ማውጫ የሚሆነው እንጨት ደግሞ መቶ ብር ያስወጣቸዋል። በሳምንት ከሁለት እስከ ሶስቴ አረቄ የሚያወጡት ወይዘሮ ጥበበ የማገዶ ፍጆታቸውን የሚቆጥብላቸው አማራጭ የኃይል ምንጭ ቢያገኙ እንደሚጠቀሙ ይናገራሉ። አረቄ ለማውጣት ከሰልን የመጠቀም ሀሳብ ሲነሳባቸው ግን ምላሻቸው ቁርጥ ያለ ነው

የከሰል ጡቡን በመጀመሪያ ያመርቱ የነበረው በአነስተኛ የማሽን እርዳታ በራሳቸው ጉልበት መሆኑ የችግሩ ምንጭ እንደሆነ ይብራለም ትናገራለች። አሁን ግን ከቻይና የመጣ ዘመናዊ ማሽን መጠቀም በመጀመራቸው የሚያመርቱትን የከሰል ጡብ እንደ ተለምዷዊ ሁሉ ፈረካክሶ በልክ መጠቀም ይቻላል ትላለች። በደብረ ብርሃን ዩኒቨርሲቲ ባገኙት 500000 ብር ብድር እንዲህ አቅማቸውን ለማደረጀት የሞከሩት አምስቱ የኬሚስትሪ ተመራቂዎች የከሰል ማምረቻቸውንም በይፋ አስመዝግበዋል። ድርጅታቸውን እፎይታ በለጤና ጓደኞቻቸው የተለያዩ የኃይል ቆጣቢ ቴክኖሎጂ ውጤቶች መፈብረክ የሽርክና ማህበር ብለውታል። እፎይታና በለጤ ከአምስቱ የድርጅቱ መስራቾች የሁለቱ ስም ነው። ድርጅታቸው ከከሰል ሌላ በተጓዳኝ የሚያመርተው የኃይል ቆጣቢ ምድጃንም እፎይታ ሲሉ ሰይመውታል። ስለ ኃይል ቆጣቢ ምርቶች ስልጠና በወሰዱ ጊዜ የቀሰሙትን እውቀት ተጠቅመው ምጣድ ማምረትም ጀምረዋል። አምስቱ ንስቶች ዛሬ እዚህ ደረጃ ላይ ቢደርሱም ገና በመጀመሪያ ዓመት የዩኒቨርሲቲ ቆይታቸው ውጤታቸው ደካማ በመሆኑ በትርፍ ጊዜ የሚያግዟቸው መምህር ተመድበውላቸው ነበር። ውጤታቸውን ማሻሻል ሲጀምሩ እገዛቸውን ያቆሙት መምህር በመመረቂያ ጽሑፋቸው ዝግጅት ላይ በድጋሜ አሻራቸውን አሳርፈዋል። አቶ ዮሴፍ ሽፈራው የሚባሉት የኚህ መምህር ጥረትና የደብረ ብርሃን ዩኒቨርሲቲ እርዳታ ባይታከልበት ኖሮ ተስፋ ቁርጠን እንቀር ነበር ትላለች ይብራለም። ያለፉበትን ውጣውረድ ደግሞ እንዲት አስረዳለች መጀመር ያደረገን መጀመሪያ ዩኒቲ ነበረን። ያው ተመጠን ስናለ ሁሉም ጠንካራ ነው የነበረ በ ያነባል ሁሉም እንደገና ደግሞ ፍላጎቱ ወደ መንግስት ስራ ሳይሆን አብዛኛው ግለሰብ የራሴ ኢንቨስትመንት ቢኖረኝ የራሴ ድርጅት ቢኖረኝ ምናምን የሚል ነበር። እንደገና ደግሞ ከእኛ በላይ ደግሞ መምህሩ በስነ ስርአት ሰርታችሁ ወደ ተግባር የሚለወጥ ፕሮጀክት መሆን አለባችሁ መቅረጽ አለባችሁ ምናምን በሚል ሀሳብ እሱ ነበር በበላኝነት ሆነ። አድቫይስ የሚያደርገን መምህሩ ቦታ ባይሰጠን እና ቦታ ባያመቻችልን ሎ እኛ ተስፋ እንቆርጥ ነበረ በተለያየ ምክንያት። አንድ አመት ከምናምን ያለምንም ክፍያ ክፍ ያለ ምንም ደሞዝ መቶ ብር የሌለን ዝም ብለን ኑሮናል ማለት ነው። ካስቴ ልክ እንደተማሪ እየበላን የበላን ማለት ነው። እና ዋናው መሰረቱ መምህሩም ነው ዩኒቨርስቲውም። ቀጥሎ በተለያየ ምክንያት የተለያየ ጫና ነበር። ግን እኛ ላይ አምስታችን ላይ ፍቅርም አለ ያው አንደባበቅም እንረዳዳለን እንተጋገዛለን በስራም አንለያይ ያው እንዲያውም ብዙ የብሎት ስራም ነበረው ስንሰራ ነበርና በጣም ብዙ ቻለንጅ አለ እንችላለሁኝ ካልክ ደግሞ የማይሰራ ነገር የለም የማይቻልን ነገርም የለም ማለት ነው እና ብዙ ቻለንጅ ነበረ አልፈነዋል አሁን ከዚህ በኋላ ያለው ጊዜ የሆነ ፈተና ሲያጋጥመልኝ ለዛ ለማለፍ በተለያየ ዳይሬክሽን አስብል ማለፍ እንችላለን የሚል አቋም ነው ያለን ማለት ነው የዛሬው መሰናዷችን የእስካሁኑ ነበር። ተስፋ አልሞልደየስ ነኝ። መልካም ጊዜ።